The Voice of America. በኢትዮጵያ የውስጥ ችግር የውጭ አካላት ጣልቃ መግባት እንደማይችሉ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ኢትዮጵያ በድንበሯ ውስጥ ሕግ የማስከበር ኃላፊነቷን ዓለም አቀፍ ሕግጋትን ባከበረ መልኩ እንደምትፈጽምም አረጋገጡ። በሌላ በኩል ደግሞ የሀገሪቱ ሰብአዊ መብቶች ኮሚሽን በማይካድራ የተፈጸመው ጭፍጨፋ በጦር ወንጀል ሊፈረጅ እንደሚችል አመለከተ። መለስካቸው አመሃ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ ገጻቸው ባሰፈሩት መግለጫ መንግስታቸው በትግራይ ክልል በማከናወን ላይ ነው ባሉት ህግ የማስከበር ስራ ማንም የውጭ ሀይል ጣልቃ መግባት እንደማይችል አሳስበዋል። ጠቅላይ ሚኒስትሩ ይህን ማሳሰቢያ የሰጡት እንዲሁ በዘፈቀደ እንዳልሆነ ሲያመለክቱም በአንድ ሉዓላዊ መንግሥት የውስጥ ችግር ሌላ የውጭ ሀገር ወይንም አካል ጣልቃ መግባት እንደማይችል የተባበሩት መንግሥታት ድርጅት ቻርተር ድንጋጌን አንቀጽ ሁለት እዝባር ሰባትን ለይተው በመጥቀስ እንዲህ ያለ ፍላጎት ከየትን ቢመጣ ተቀባይነት የለውም ብለዋል። ይሁንና ሕግ የማስከበሩ ስራ አሳስቧቸው እገዛ ለማድረግ ጥያቄ ያቀረቡ የዓለም አቀፍ ማኅበረሰብ አባላትን አመስግነው መንግሥት አስፈላጊ ሆኖ ሲያገኘው ጥያቄ እንደሚያቀርብላቸው ጠቁመዋል። እስከዚያው ግን ሕግ የማስከበሩን ስራ ዓለም አቀፍ ሕጎችን በማክበር እንደሚካሄድ አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ለዓለም አቀፉ ማህበረሰብ ባስተላለፉት መልእክታቸው ኢትዮጵያ ሉዓላዊነቷን ጠብቃ ለረዥም ዘመናት የኖረች የተባበሩት መንግስታት ድርጅት መስራች አባል መሆኗን፣ የአፍሪካ አንድነት ድርጅት ዋና መስራች መሆኗን አስታውሰው ዓለም አቀፋዊ ግዴታዎቿን፣ መርሆችንና ህጎችን አጥብቃ ተግባራዊ የምታደርግ ሀገር እንደሆነች አስገንዝበዋል። በሌላ በኩል ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን አደረግኩት ባለው የሰብአዊ መብቶች ጥሰት ፈጣን ምርመራና የመጀመሪያ ደረጃ ዘገባ በምዕራብ ትግራይ የተፈጸመው ጭፍጨፋ ምናልባት ይህ ከፍተኛ የሰብአዊ መብቶች ጥሰት በሰብአዊነት ላይ የተፈጸመ ወንጀል ወይም ክራይምስ አገንስት ዩማኒቲ እና የጦር ወንጀል ወይም ወር ክራይም ሊሆን እንደሚችል የሚያመለክት ነው ብሏል። ጥቅምት 30 ቀን 2013 ዓ.ም በማይካድራ ከተማ ሳምሪ በሚባለው የወጣቶች ቡድንና በአካባቢው ፖሊስና ሚሊሻ የተፈጸመው ብሔር ተኮር ጭፍጨፋ ከ600 በላይ ሰዎች እንደተገደሉ ገልጾ አፋጣኝ ልባት የሚሹ የሰባዊ መብቶች ጥሰቶች እንዳሉና የመፍትሔ ምክረ ሃሳቦችንም አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ